በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶች ካህናት፣ መጀምራን የተከበራችሁ ምዕመናን፣ በቅድሚያ ያል እግዚአብሔር ስም እንደምን ሰነበታችሁ። አሜን። እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር መንፈስ ቅዱስ እስካሁን አብረን እንደነበረ አሁንም አብረን ለመሆን እሱ እራሱ እንዲያስተምረን ከተስፈታ ይሆንልን። አንተሙ ፈድፋደ ሲበይት ወሩ የማቴዎስ ወንጌል ምዕራፍ ስድስት ቁጥር ሀያ ስድስት ላይ አንተሙ ፈድፋደ ሲበይት ወሩ ይላል። የዜዜታን ነው ምንድን ነው? እናንተ ትበልጧቸዋላችሁ እናንተ ትበልጧችኋላችሁ እናንተ ትበልጧችኋላችሁ። እነማንን እናያለን? ምንባቡን እናየዋለን። እና ያዋለን የማለ መጀመሪያ ስድስት ቁጥር ሀያ አምስት ጀምሮ ይሄዳል። ስለዚህ ይላችኋለሁ፣ ስለ ነብሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለ በምትለቁ ነው ነፍስ ከመድን ሰውነትም ከልብስ አይበልጥምን? ወደ ሰማይ ወፎች ተመልከቱ፣ አይዘሩም፣ አያጭዱምም፣ በጎተራም አይከቱም፣ የሰማይ አባታቸውም ይመግባቸዋል። እናንተ ከነርሱ እጅግ አትበዙምን? አንድም ውፍልፋደ ትበይቶሙ ሄዱ እናንተ ከነርሱ እጅግ አስፈልጉ ብለታል። አማርኛው ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ስለ ልብስ ስለ ምን ትጨነቃላችሁ? የሜዳ አበቦች እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ። አይደክሙም፣ አይፈትሉም። ነገር ግን እላችኋለሁ፣ ሰሎሞንስ እንኳ በክብሩ ሁሉ ከነዚህ እንደ አንዱ አለበሰም። እግዚአብሔር ግን ዛሬ ያለው ነገም ወደ እብን የሚጣለውን የሜዳን ሳር እንዲህ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተንማ ይልቁን እንዴት! እንግዲህ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ይህንስ ሁሉ አሕዛብ ይፈልጋሉ። ይህ ሁሉ እንዲያስፈልጋችሁ የሰማዩ አባታችሁ እያውቃለናል። ነገር ግን አስቀድማችሁ የእግዚአብሔርን መንግስት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል። ነገ በራሱ ይጨነቃልና ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃዋል ይላል። ዛሬ በጋገ ጊዜ የተነበበው የእግዚአብሔር ቃል እና በአጠቃላይ ሚ የሚያሳየው ምንድን ነው? እኛ መጨነቅ እንደማይኖርብን እንዳንጨነቅ የሚያስፈልገንን ነገር ሁሉ የሚያተናውን አባት መጋቢ እንዳለ ህፃናት ልጆች አይጨነቁም። ስለ ድንበር፣ ስለ ልብስ፣ ስለ ጫማ፣ ስለሆነው ነገር ሁሉ አይቸነቁም። ለምን የሚጨነቅ ሌላ ስላለ፣ አባት ስላለ፣ እናት ትላለች። ለዚህ ነው አንደኛ ጴጥሮስ ምዕራፍ አምስት ቁጥር ሰባት ላይ የሚያስጨንቃችሁን ሁሉ በእርሱ ላይ ታሉት። ጌታም ራሱ እናንት ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑ እኔ አሳርፋችኋለሁ፣ ነው የሚለው። ስለዚህ ለምንድን ነው ያለ አቅማችሁ የምትጨነቁት? እስኪ ምሳሌ ልስጣችሁ። የሰማይ ወፎች ተመልከቱ። አይዘሩ እይዘሩ አይዘሩ አያችሉ፣ በጎተራም አይከቱም። ነገር ግን እዋቸው ተመግበው አምሮባቸው ይኖራሉ። የምድርን አበቦች ተመልከቱ። ማንም የረዳቸው የለም። ተጨንቀው ያን ውበት ተጨንቀው ያን መዓዛ ይጨምሩት አይደለም። ራሱ ነው ያን ያደረገላቸው። ሶሎሞን እንኳን ከነበረው ጌጥና ውበት ሁሉ ከእነሱ ያንዷን አላገኘም። እነሱ በለጡት። አበቦቹ የእሱ በሙሉ አርቲፊሻል ልት ነበረው። የእነሱ ግ የተፈጥሮ ነው። ያን ያደረገላቸው እያደር ዛሬ ታይቶ ነገ የሚጠፋውን አበባ እግዚአብሔር እንዲህ የሚያስጌጠው የሚያስውበው ማዕዛውን የሚያሳምረው ከሆነ የሰማይ አዕዋፍን መግቧችሁ የሚኖር ከሆነ እናንተማ ከእነሱ እኮ ትበልጣላችሁ። እስኪ አስቡ የፀሐይ ብርሃን ፀሐይ እንደምታስፈልጋችሁ ለምናችሁ ተጨንቃችሁ እኳ አደለም ፀሐይ እየተሰጠቻችሁ ጨለማው እንዳይከብድ የጨረቃ ብርሃን የተዋቅት ብርሃን ያስፈልገናል ብላችሁ አይደለም። እንደዚያ ሰማያዊው ቆምታይ ብርሃን በብርሃን ነው ለምትነፍሱ አየር ተጨንቃችሁ አይደለም የሰሳችሁ፣ እንዲሁ እሱ ነው የሰሳችሁ። ስለ ምድር አዝርዕት፣ ስለ አዕዋፍ፣ ስለ እንስሳት፣ ስለምንጠቀምበት ነገር ሁሉ ተጨንቀን አይደለም ያገኘ ነው። እሱ በቸርነቱ ያደረገው ለምን የሚያስፈልገንን ነገር ስለምነው

ከዘላለም ሞትና ከዲያብሎስ ባርነት ነፃ እንድንወጣ ተጨንቀን አይደለም፣ የጭንቀታችን ብዛት አይደለም ያን ያደረገልን። ሞተን እንዳንቀርበት ስለሚወደን በባህሪው እሱ ራሱ ስለእኛ ሰው ሆኖ ሁለተኛ አዳም ተብሎ የእኛን የሞት ዕዳ በሞቱ ከፍሎ እንደሚያድነን የእሱ ፈቃድ ሆነ። ሰው ሆነ፣ ቃሉን ፈጸመ። ያን ከባድ ዕዳ የዘላለም ሞት ያን ከባድ ዕዳ የዘላለም የኃጢአት ባርነት፣ ያን ከባድ ዕዳ የመቃብር ሀብት ፈርሶ አፈር ሆኖ መቅረት፣ ያን ታላቅ ዕዳ እኛ ልንከፍለው የማንችለውን ሰው ሆኖ ሁለተኛ አዳም ተብሎ የእኛን መከራ ሁሉ በመቀበል እሱ ስለኛ ሞቱ የሞተላችሁ። ከዚህ የበለጠ ምን ይሁን? ስለዚህ ለምንድን ነው ስለ ኑሯችሁ የምትጨነቁ? አንዳንዱ ስለ ልብስ ይጨነቃል፣ አንዳንዱ ስለ ምግብ ይጨነቃል፣ አንዳንዱ ስለ ንግድ ይጨነቃል፣ አንዳንዷ ደግሞ ስለ ባል ትጨነቃለች። አንዳንዶች ካገቡ በኋላ ስለዚህ አስተዳደር ይጨነቃል። አንዳንዶች ስለ ስራ ይጨነቃሉ። አንዳንዶች ስለ ደመወዛቸው ይጨነቃሉ። አንዳንዶች ስንት በማይቸግራቸው ነገር ጭንቀት ያበዛሉ። ለምንድን ነው እንደዚህ ምትሆኑ? አባት አይደለሁም ወይ? ለእናንተ የሚሆነውን እኔ አላውቅም ወይ? ስለዚህ አትጨነቁ ነው የሚለው የእግዚአብሔር ቃል። ከሆነ መቅደመ እሱ መንግስቶ በስርቆ ለመጨነቅ አይምሯችሁም ካዘጋጃችሁ ለሚመጣው ለዘላለማዊ ህይወት ከሱ ጋር በፍቅር ለመኖር ተጨነቁ። ኃጢአት ወደ ህይወታችሁ እንዳይገባ ተጨነቁ። ከሆነ ስለ ፍቅር ተጨነቁ፣ ስለ አንድነት ተጨነቁ፣ ስለ ሰላም ተጨነቁ፣ ስለ ህብረት ተጨነቁ። ከሆነ ስለ ምትበሉት፣ ስለ ምትበሉትማ እኔ አለሁ ነው የሚለው። እንዲያውም ባለቅኔው ምንድን ነው ያለው ሀገራችን እመኔ ረብሰ ዋሃብተ መከራ ትውቦ እብርዕሴ ለርዕሴ እስማ አንተ ትቀርቦ ለእኔ አለ። እንደ እዮብ የከፋ መከራን ለሥጋዬ ብትሰጠው ደግሞ ደስ እንዳሰኛቸው መላ ዘመናቸውን ደግሞ ደስ የሚያሰኘውንም ነገር ለሥጋዬ ለሰውነቴ ብትሰጠው አንተ ታውካለህ። ለምን? እብርዕሴ ለርዕሴ እስማ አንተ ተቀርቦ ለራሴ Karasiyelik anzası karavallarında. Lenya, kenyayelik, egziyaviler yıkar var. La alem, kanemilik, egziyaviler yıkar var. La etiyopya, hey etiyopya'yelik, egziyaviler yıkar var. Levye-Takristiyan, kavye ስለዚህ ለእኛ ከኛ ይልቅ እሱ ያስራል። አትጨነቁ ነው ። አትጨነቁ ሲል አሁን የሰማይ ወፎችን ተመልከቱ፣ አይዘሩም፣ አያጭዱም፣ ከጎተራም አይከቱም ሲል ተኙ ማለት አይደለም፣ አትስሩ ማለት አይደለም። እግዚአብሔር በምድር ላይ እንደ ሰነፍ የሚጠላው የለም። ሰነፍ ሄዶ ሄዶ ይህ ብለህ አብድ በልቡ አልቦ እግዚአብሔር ሰነፍ ሄዶ ሄዶ በመጨረሻ እግዚአብሔር የለም ይላል። ሰነፍነው ነው። አይሰራም፣ ይርበዋል፣ ይሰርቃል፣ ይያዛል፣ ይደበደባል። በአጠቃላይ በሚደርስበት ችግር ሁሉ በመጨረሻ ይክደል። ስለዚህ ጥበብን እንዳይነ ብሌና ያት ስራን ከግብረ ጉንዳን ተማሩ ነው ስራን ከንብ ተማሩ ነው አትስሩ አለ አዋቂዎቻችሁ አይደለም። አክማሩ አይደለም። አትነግዶ አይደለም። ዋናው ነገር ማድረግ የሚገባችውን ነገር አክሉ። ዶክተር መሆን የምትፈልጉ ሁሉ፣ ሳይንቲስት መሆን የምትፈልጉ ሁሉ፣ ነጋዴ መሆን የምትፈልጉ ሁሉ፣ ገበሬ መሆን የምትፈልጉ ሁሉ፣ እግዚአብሔር በሰጣችሁ የምትሆኑት ሁሉ በስራችሁም ትሁን ነገር ግን ከ የምትችሉት በላይ ነገ ለሚሆነው ነገር አትጨነቁ። የምትችሉትን ስሩ። የነገ ለእግዚአብሔር ስሙ። ነገ ለሚሆነው ነገር ከአቅማችሁ በላይ አትጨነቁ ማለት ትጎዳለች። ጭንቅላታችሁ ይጎዳል። ውሃ በብረት ድስት ተጥሎ ሲፈላ እሳቱ ካልተቀነሰለት ወይ ክዳኑ ካልተከፈተ ምንድነው የሚሆነው? ክዳኑን አስፈንጥሮ ይጥለዋል። ውሃው ይፈሳል። ታቁን ያጥፋው ነገር ይበላሻል። ውሃ በብርጭቆ ብንሞላ በመጠኑ ካልተው ነው በልቁ ካልተው ነው ዝም ብለን ከጨመር ይፈሳል። ጭንቅላትም እንደዚያ። የመኪና ሞተርም ከአቅሙ በላይ ከሆነ ይፈነዳል። ጭንቅላት እግዚአብሔር የፈቀደለት አቅም አለው። ከአቅሙ በላይ አታስጨንቁት። ከአቅሙ በላይ ታስጨነቃችሁት ይዛባል። ከተዛባ ደግሞ በፈረንጅኛው እስትረስ የሚባለው ይፈጠራል በእኛው ቋንቋ ጭንቀት የሚባለው ይፈጠራል። ያ ከተፈጠረ በኋላ እግዚአብሔር አስተካክሎ የፈጠረው ንጥረ ነገር በውስጡ ሲዛባ፣ ሲበላሽ፣ ከዚያ በኋላ ሰዎች ቁመው ሲያወሩ በእኔ ነው የሚያድቡ ይለ ሚስት ባሏን ሊገድለኝ ነው፣ መርዝ ሊሰጠኝ ነው። ነብ የባሏል ዘመዶች ሁሉ ገዳይ ያርጋን ይመስላል። ባልም እንደዚህ በመጀመሪያ እንደዚህ አይነት በሽታ ሲመጣ የሚያጋጨው ከወዳጅ ጋር ነው። ኤፍቢአይ እየተከተለኝ ነው፣ ፖሊሶች እየተከተለኝ ነው፣ የሚታየኝ ነገር አለ። ፍርሃት ይመጣል። ጭንቅ ፍርሃት ይመጣል። አልፎ ተርፎ ተመልከቱ፣ አልፎ ተርፎ ጨርቅ መጣል ይመጣል። ከዚያም በኋላ ፍርሃቱ ማጣሙ ይመጣል። ለምን ያ ይሆናል? እኔ መከረኛ፣ ሰይጣን በሰይጣን ነው የሚመካኝ። አትጨነቅ እየተባለ የእግዚአብሔር ቃል እየመከረን የእግዚአብሔርን ቃል ባለመስማት ጭንቅላታችን ያለ ያለ አቅሙ አሰርተን እንቅልፍ አሳጥፈን ሲዛባ ከዚያ በኋላ ፍራስ ፍራስ ሲለው ፖሊስ መጣብኝ ኤፍቢአይ ጠበበኝ የማይለው ነገር ሰይጣን ያዘው። ሰይጣን መግቢያ ካላገኘ ቦካ የለው። በእግዚአብሔር ልጆች ላይ ሰይጣን ስልጣን የለውም። የእግዚአብሔርን ስም በሚጠሩ በስመ ክርስቶስ በተጠመቁ በክርስቲያኖች ላይ ሰይጣን ስልጣን የለው። ስልጣን ሊኖረው የሚችል ቀዳዳ ስንከፍትለት ነው፣ ስናዘጋጅለት ነው። ያም ያላቅማችን ስንጨነቅለት፣ ተፈጥሯችን ስናዛባው፣ ከዚያ በኋላ ይገባል። ከዚያ በኋላ መጫወቻ ያደርጋል። ያ እንዳይሆን ነው ደግሞ የሚገርመው የእግዚአብሔር ቸርነት እንደዚህ ያለ አቅማችን አይምሯችን አስጨንቀን በሚመጣው በሽታ ጸበልን አዘጋጅተዋል። ጸሎትን አዘጋጅተዋል። እግዚአብሔር የሆነውን በቤተ ክርስቲያን የሆነውን መንፈሳዊ ነገር ሁሉ በዚህ ኃይሉን አስተላልፎ እንዲያስተካክለው የተዛባውን አዘጋጅቷል። ይህ እምነት ደግሞ እንደጎደለን ስላየ ለእኛ ከእኛ ይልቅ ስለሚጨነቅ በአለም ላይ ጠበብትን አዘጋጀ፣ ሳይኪያትሪስቶችን አዘጋጀ፣ ዶክተሮችን አዘጋጀ። ያን እውቀት የሰጠ እሱ ነው። ምን ሊያደርግ ይህን ያላቅም የሚጨነቅን ሲነግሩት የማይሰማ ከጊዜ በእግዚአብሔር ቃል መመራት የማይፈልግን ደካማ ህዝብ ለመርዳት አዘጋጀ፣ መድኃኒትን አዘጋጀ የሚገርመው ነገር ለዚያው ለተበላሸው ለተዛባው አካል ለታመመው አካል መፈወሻ የሚሆን ጠበብሱ ሲሉ አዋቂዎች ሲሉ እንደተመዋቸው ከዘጠና በላይ መድኃኒት እግዚአብሔር ስብሷል። ከዘጠና በላይ መድኃኒት ስብሷል። ስለዚህ የአይነት በሽታ ሲጀማምረን ቶሎ ራስ እምነቱ ካለ ተሰበሩ እምነቱ ካለ እግዚአብሔር በተከታይ ያ ካነሰ ደግሞ ያንም እግዚአብሔር ስለሰጠን ቶሎ ብለት ራሳችን ማሳየት እግዚአብሔር እውቀት ለሰጣቸው ሰዎች ሳይካትሪስትም ይሁን ምንም ይሆን እግዚአብሔር ለሰጣቸው ሰዎች ቶሎ ብለት ራሳችን መግለጽ። ለምን አካል እኮ ነው፣ ጭንቅላት አካል ነው። ሰው ወደ ወደ ዶክተር ሄዶ ጉበትህ እንዲሆነዋል ተብሎ መድኃኒት ለመውሰድ ፈቃደኛ ከሆነ ልብህ እንዲሆነዋል ተብሎ መድኃኒት ለመውሰድ ፈቃደኛ ከሆነ ደምህ ከፍ ብሏል ተብሎ መድኃኒት ለመውሰድ ፈቃደኛ ከሆነ ስኳሮን ሰሩ እንዲሆናል ተብሎ መድኃኒት ማንኛውንም እንዲሆናል ተብሎ መድኃኒት ለመውሰድ ፈቃደኛ ከሆነ አልፎ ሰርፎ ሰርጀሪ ለመደረግ ከፈተና ጭንቅላት አካል አይደለም ወይ? ኢትዮጵያውያን እስከ መቼ ድረስ ነው አጉል ባህል የሚጫወትብኝ? እንደው ዋናው አካል ራስ አይደለም ወይ? እሱ አይደለም ወይ ዋናው ሞተሩ እሱ አይደለም ወይ ለሌሎች ሁሉ ይሄን ያህል ፈቃደኞች ሆነን እሱን መሸሸብ የፈለግነው ለምንድን ነው ልክ እኛ ኢትዮጵያውያን ለኢትዮጵያ ህዝብ ራስ እንዲሆኑ መሪዎችን ያስከምታል እነዚያ መሪዎች የተበላሹ እግዚአብሔርን እንደው ጨርሶ እንዳለ የማይቆጥሩ በህዝብ ላይ የሚከልዱ ድሃ የሚያስለቅሱ፣ ልክ አሁን እንደምናየው በጉልበታቸው ደም የሚያፈሱ ትዕቢተኞች፣ ኦክዎች፣ ክፎች ይሆናሉ። ያን ጊዜ ክፋታቸውን መግለጽ ብንጀምር፣ አሁን ህዝቡ መግለጽ ቢጀምር፣ እነሱን የሚደስ የሆኑ ክፍል ምን ይላል መሰላቸው? እንዲያው እንጂ ስለሆነ ነው እንጂ ምን አድርጎ እሱ የመሰለ መሪ እሱ የመሰለ ፕሬዚደንት እሱ የምትለቀቀው ምን እዚህ ያ የእሱ ደጋፊ ሆኖ እኮ ይህ ምን ይባላል እንግዲህ አጉል ባህል፣ ሞኝነት፣ ጅልነት። ያ ሰው የእሱ ዘር ስለሆነ የእሱ አጎት ስለሆነ የእሱ አበልጅ ስለሆነ የእሱ ወዳጅ ስለሆነ አይ ወይም ያ ሰው ለሱ የሚፈልገው ስላደረገለት አለ። አጠቃላይ ግን ለዛች ሀገር ለዚህ ህዝብ ምን አድርጓል? ምን እያደረገ አገሯን እየበደለ ብዙሃኑን እየበደለ ከሆነ ራሱ ታሟል ማለት ነው። ሁሉ ማገለ ቶሎ መንገድ ነው። ታሟል። እግዚኦ ምንል ከሆነ እግዚኦ ለዓለም እንጮህ ከሆነ አንድ ሆነን መጮህ። እስራኤል አንድ ሆነው በመጮህ ነው የኢያሪኮን ግንብ ያፈረሱ በመጮህ ብቻ። ስለዚህ ዋናው ነገር ያ የታመመው ራስ ራሱን እንዲያስተካክል አንድ ሆነ ማጋለጥ እንጂ ራስን መሸፋፍም፣ ዞሮ ዞሮ ራስን መጥመን። ስለዚህ ጭቅላታችንም እንደዚሁ ነው። ልናፍርበት አይገባ። ከታመመ፣ ዓላማውን ከሳተ፣ ከተዛባ ቶሎ ብለን ወደ ጠበብት መቅረብ የሚታዘዝልን መድኃኒት ነው። አንዱ ወስደን ባይስማማን ሁለተኛውን መድኃኒት፣ ያን ወስደን ባይስማማን ሦስተኛውን መድኃኒት ያን ወንድን ባይስማማ አራተኛው መስ አንዱን እግዚአብሔር ያስማማው። በቀላሉ አካላችን ራስ የሆነ ጭንቅላታችን ተፈውሶ ትዳር ያላት ትዳሯን ትቀጥላለች፣ የሌላት ትዳሯን ትመሰርታለች። ተማሪው ይማራል፣ መሪው ይመራል፣ ነጋዴው ይንግዳል፣ ገበሬው ያርሳል። አጠቃላይ በየተሰጠን ስራችን መቀጠል እንችላለን በሽታችን እያጠፋን መድኃኒትን እየወሰድ እየዳ ስለዚህ፣ ፈረንጅ ብልጥ ነው። አሁን በዚህ ሀገር እንደጠየቁት ከሆነ ቲኔጀር በቲኔጀርነት ደረጃ እንኳን በብዙ ሚሊዮን የሚቆጠሩ ቲኔጀሮች መድኃኒት ይወስዳሉ። የጭንቅላት መድኃኒት ይወስዳሉ። የአይምሮ መድኃኒት ይወስዳሉ። እየወሰዱ ይማራሉ። ትምህርታቸውን ጨርሰው ኑሯቸውን ይኖራሉ። እስኪ ሞት ይኖራሉ። ለምን ገና በልጅነታቸው ኃይለኛ ስኳር የሚይዛቸዋሉ ክኒና አልፎ በየቀኑ መርፌ እየወጉ የሚኖሩ ልጆች አሉ። ከሕፃንነት እስኪሞቱ ድረስ ያን ያደርጉታል። ያን እያደረጉ ይኖራሉ። በጠላት ሌላውም እንደዚሁ እድሜ ልክ የሚወሰድ በሽታ ሲሆን በአጭር ጊዜ ይተዋል። እንደ ሌላው ያ ደግሞ እድሜ ልክ እንኳን ቢወሰድ ሰው መድኃኒት ወስዶ መዳንና መስራት ነው ወይስ ጨርቅ መጣለን ይሻላል? ራስ አካል አይደለም ወይ ለምንድን ነው የምናፍርበት ለምንድን ነው የምንሸሽገው ለምንድን ነው አጉል ባህል የሚጫወትብን? ክርስቲያኖች ስለዚህ እግዚአብሔር ያላጥማችን እንኳን ብንጨነቅ ጭንቀታችን የሚወገድበትን ነገር ሁሉ አዘጋጅቷል እምነታችን የበሰለ ቢሆን እምነት በቤተክርስቲያን ባገኘነው ነገር ሁሉ የኔ ቢጤ ደግሞ ዝጋሌ የደከመ ቢሆን በደረጃችን ለምን አባት ስለሆነ እንደየአቅማችን ሁሉን ነገር መስሎኝ ይሆናል። ስለዚህ አቁል ባህል ይቅር፣ አቁል ባህል ይቅር። እግዚአብሔር ያደረገልንን እንጠቀም፣ ቢቻል አንጨረቅም። ያን ሁሉ የሚያመጣው ምንድን ነው? ጭንቀቱ መጀመሪያ አሜሪካን ለመግባት ጭንቀቱ ስለ ውጣ ውረዱ፣ አንዳንድ ወደ ጠንቋይ እንሄዳለን ይባላል ለመግባት እኮ አሜሪካን ለመግባት ብቻ ነበር ጭንቀቱ ቪዛዋ ስትገኝ እንደገና ደግሞ እዚህ ከመጡ በኋላ ደግሞ በበነጋው ጭንቀት ይጀምራል ከዚያ በኋላ ቢሉት ይመጣል ምንድነው እንደው ገና ከዚያ ከስራ ፍለጋ ጀምሮ ይጀምራል ጭንቀቱ እግዚአብሔር አይደለም ወይ አሜሪካን ያስገባ እግዚአብሔር አይደለም ወይ ቪዛውን ይፈጸም እግዚአብሔር ደግሞ ለኛ የሚሆነውን በአሜሪካን ሀገር አያዘጋጅም ወይ እግዚአብሔር ቢሉን አይከብለውም ወይ? እግዚአብሔር ስራን አይሰጥም ወይ? እግዚአብሔር ምን ፈልገውን አያደርግም ወይ? እና ከአቅማችን በላይ ተጨንቀን ምንድን ነው የምናደርገው? ቃሉ እኮ የሚለው ከቁመቱ እጭ ያለክ እንደሚጨምር ማለት ነጩን ጸጉር ጥቁር የሚያደርግ ጥቁሩን ነጭ የሚያደርግ ማለት ነው። ለምንድን ነው ከአቅም በላይ የምትጨነቁ?

ከአቅማችን በላይ ድንጎችን ከታናውቀው ተፈጥሮ ችግር ካለ ደግሞ ቶሎ እራሳችንን መድኃኒቱን ተጠቅመን እራሳችን እግዚአብሔር ምናምን የፈጠነ ልጅ በአግባቡ እንጠቀምበት። ይሄ ነው እንግዲህ። ሌላው ሌላው በእውነቱ የደም ዋጋ ከፍሎልናል፣ ሙቶልናል። ስለዚህ ስለገነት፣ ስለመንግስተ ሰማያት፣ ስለ ትንሳኤ ሙታን ስለሚመጣው ዘላለማዊ ሕይወት በእኛ ጭንቀትና በእኛ ጥረት በእኛ መልካም ስራ ዋጋነት እናገኛለን ብለን የምናስብ ከሆነ ጅልነት፣ ይሄ ሞኝነት፣ ይሄ ሞኝነት። አቅማችን የፈቀደውን ሁሉ መንፈሳዊ ነገር የታዘዝነውን ማድረግ አለብን። እንጾማለን፣ እንጸለያለን ቤተክርስቲያን እንመላለሳለን የምንችለው እናደርጋለን እያንዳንዳችንም ግን ራሳችን ነው የምናውቀው ማን ነው በእግዚአብሔር ፊት በዛሬ ዕለት ለመቅረብ ብቁ የሆነ ማን ነው ከመካከላችን ማንም የለም? ይህ ከሆነ ተስፋችን ምንድን ነው ሞተን የማንነሳ ከሆነ የተነገረን አለመገነት ለእኛ ካልሆነ

ያለ ለማግኘት በእኛ ጭንቀት ሊሆን ስለማይችል እሱ ይጨርሷል። የደም ዋጋ ከፍሏል። የሚያጀላ የደም ዋጋ ከፍሏል። እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ አለ። እንደገና ቅዱስ ጳውሎስ ሮሜ 7 ላይ ምን አለ? ሐዋን ወዱ ሕግ እግዚአብሔር በውስጥ ልብ የእግዚአብሔር ሕግ ጣሉ ትእዛዙ እንኳን ለሰማያዊው ለምድራዊው ኑሮ ጤና ሰላም ስለሆነ ደስ ይለኛል። ነገር ግን ወካላ ሬ ህግ ኃጢያት ነገር ግን በልቡናዬ ውስጥ ደስ የማያሰኘኝን ያን ደስ የሚያሰኘኝን የሚቃወም ሌላ ፈቃደ ሥጋ ብቅ አለብኛል። ወተጣሉ ክሌቱ ሁለቱ ተጣሉ ማለት ጦርነት አደረጉ። ልቡናዬ የጦር ሜዳ ሆነ ካለ በኋላ ወወኒ ህግ ኃጢአት፣ ምን ግን ይሁን የኃጢአትን ፈቃድ ስጋ የሥጋ ፍላጎት ማረከኝ፣ አሸነፈኝ፣ ድል አደረገኝ። ከእንግዲህ ለዚህ ለሞት ከተሰበሰው እና ማን የሚያገኝ ከባድ ጭንቀት ለሞት ከተሰጠ፣ ለምን እንግዲህ ህግ ኃጢአት ካሸነፈ የኃጢአት ደሞዝ ሞት ስለዚህ መጨረሻ የሞት ነው ማለት ነው። ተስፋዬ ምንድን ነው እንደዚህ ከሆነ አለ ቅዱስ ጳውሎስ እኛን ወክሎ ነገር ግን ወዲያው ዝም ብሎ ምን አለ፣ በጌታዬ በኢየሱስ ክርስቶስ ተስፋ ይቅርባ። ያምላል ማሃሪያ አምላክ። በዚህ በመካከለኛው ምስራቅ አንዲት ወጣት ከጥንክርናዋ የተነሳ መፍጨርጨሯን አይቶ ክርስቶስ አምላካችን ራሱ ተገለጠላት፣ እና የተገለጠላት መሆኑን ለንስሐ አባቷ ነገረች። ንስሐ አባቷ ማመናቃታቸው ክፉ መንፈስ መስሎ እያሳሳተች ይሆናል አሏት። ይህን ነገር ደጋግማበት ነገር አልሆነም። ነጎኖም ግን አንድ ቀን ንስሐ አባቷ ምን አሉ? በይ እንግዲህ እንደሱ ከሆነ አንቺ የደረሽበት የጸጋ ደረጃ ታላቅ ነውና ከእኔ በላይ ሆነሻልና ለማንም ነግሬ የማላውቀውን ኃጢአት እነግረዋለሁ ለሱ ለክርስቶስ እኔ ነግረዋለሁ። እኔ የነገርኩትን ኃጢአት ይንገርሽ ፈቃዴ ነው። ለምን አንቺ ካሁን በኋላ መቃብር ሁነሻል፣ ከእኔ አልፈሻል፣ ምስጢር መዝገብ ሆነሻል እና የእኔን ኃጢአት የነገርኩትን ይንገርሽ። ያን ከነገረሽ እሱ ነው ብያምናለሁ፣ ያለዚያ ግን ላምንሽ አልችልም አሉ መሰሀባ በዚህ ተስማሙ ምተ አባት ሀጢአታቸውን ተናዘዙ ነገሩት ለጌታ ግን አንድ ኃጢአቱን የተናዘዘ ሰው የሚጠቀምበት ቋንኳ አለ መጨረሻው ይቅርበለየ አደለን የኑዛዜ መጨረሻው ጋል ይቅርበለየ በይቅርታረና ኑዛዜ እሳቸው ያችን ተናግረ እና ተናዘዙ ይቅርበለኝ ብለው እሱ ይቅር ብሎላ በሌላ ቀን ጌታን አገኛችሁ አገኘችሁ ያችሁ ወጣች አባቴ ኃጢአታቸውን ነገሩ ወይ? አው ነገረኝ። እና ምን አሉ? እንግዲህ የነገረኝ እኮ ይቅር እንድለው ስለሆነ ይቅር ስላልኩት እረፍችዋለሁ። አይገርማችሁም? ይቅር በለኝ ስላለ እረፍችዋለሁ። እንዲህ ያለ አባት እኮ ነው ያለ በቀኝ የተሰቀለው ወንበዴ እኮ እድሜን እኮ በሰው ደም ተነክሮ ይኖር ነው። መላ ህይወቱ በሃጫት ነው። በእስራኤል ምድር፣ በእግዚአብሔርም በሰው ምድር እየተረገመ ነው። በታች ደቂቃ ባልሞላች ጊዜ ውስጥ አቤቱ ዳግም ስትመጣ በመንግስትህ አስበኝ በምትለዋ ቃል ብቻ፣ በዛች ቃል ብቻ እረብታለን

ከኃጢአት ነፃ እንሆናለን ማለት ውሸት ነው። ቢያንስ ቢያንስ በዓይን አይቶ መመኘታል ውሸት በጣም ታላቁ ኃጢአት ነው። እዚህ ተመልሳችሁ ቤት ስልክ ይደወላል። ልጅ ያነሳዋል። አሎ አባትህን ነበር የምፈልገው። ኦኬ ስላ ልጅ ያግርም ዳ ስልክ ይፈልግሃል

በተለየኛ ታላቁ በሽታ ደግሞ እስኪ አምን ዝራነቱ ውሸቱ፣ ምቀኝነቱ፣ ቅናቱ፣ አድመኛነቱ፣ መለያየቱ ይህን ሁሉ ኃጢአት እግዚአብሔር ይቅር ሊለን የምረት እጆ የተዘረጋ ነው። ግን ይቅርትን ይህን ሁሉ ይቅር ሊለን ፈቃዱ ነው። ነገር ግን ቃሉ እንደሚለን ወንጀሉ ይቅርትን ይቅር ካላላችሁ ይቅር አትባሉ። በጣም የሚገርማቸው አንዳንዶችን ለማሳረቅ እንሞክራለን። ለማሳረቅ እንሞክርላችሁና እንዲያውም ያ የሰይጣን መንፈስ ከማየሩ የተነሳ መጨረሻ ላይ እምቢ ብለው ሲለያዩ አንደኛው ክፍል ከመቃብሬ እንዳይቆም አደራ ይላል። ለልጆች ከመቃብሬ እንዳይቆም አደራ ስላለች ለልጆቿ እንዲህ አለ ህዝብ። እንዲህ አለ ሕይወት ላይ ያለን እንዴት ነው ይቅር የምንባለው? ታዲያ ስለዚህ ሀጣቱ ሁሉ ይቅር ሊለን የታመና አምላክ ነው። ይቅርታን ግን የግድ መለማመድ አለ። እንኳን እና ኢትዮጵያዊ ኢትዮጵያዊ ማንዴላን ውሰዱ። ደቡብ አፍሪካ የጥቁሮች አለኝታ፣ የአፍሪካውያን ኩራት ማንዴላ ያኔ ያህል ዘመን ደማቸውን እንደ ውሃ ያፈሰሷቸው እንደ ኳስ የተጫወቱባቸው እንደዚህ አንድ እንደ እህል የፈጫቸውን መላስንት ዘመን ያስለቀሷቸውን ነጮች ገሾቻቸውን ይቅር ብናል፣ አለ እግዚአብሔር። ይቅር ብለናል፣ አለ እኛ። ካሁን በኋላ ጤናማ ሀገር እንድትኖር እንደምንፈልግ ክርስቲያኖች ስለሆን ይቅር ብለናል። ይሄ ነው። አያጭ እንዲህ አይነት ህይወት ነው የሚያስፈልጉ። እንኳን በግል ህይወት ደረጃ በሀገር ደረጃ ይቅርታል አሁን ኢትዮጵያን ያጣችሁ ይሄን ነው። ይቅርቷን ከተለማመድ ሌላውን ሁሉ አዛት በንስሐ ይቅር ሊልህን የታመነ አምላክ ስለሆነ ስለ ገነት ጭንቀት የለን፣ ስለ መንግስተ ሰማያት ጭንቀት የለን፣ ስለ ትንሣኤ ሙታን ጭንቀት የለን። ምክንያቱም ተጨንቀን አይደለም ያደረግነው ተጨንቀን ያደረግልም

እኔ ባደኩበት አካባቢ በኖርኩበት አካባቢ አሰልም ይሁን ዘዋይም ይሁን ጣና ሐይቅም ይሁን በነበርኩበት አካባቢ የተለያዩ አሞራዎች አሉ። የተለያዩ ስም ያላቸው የተለያዩ አሞራዎች አሉ። በአንድ ባህር ውስጥ ነው የሚኖሩ። በጣም የሚገርም ጦርነት ሲገጥሙ ያላየሁ ጦርነት ሲገጥሙ አላየሁ። ይልቅ ዶሮዎች እናተኳ ይቻለሁ እኛን ላይ ጦርነት ገጥሙ

ጫጭቶች ተፈልሰለው ሲሄዱ ድረስ ታሪኩ ራሳ ይያልቅ። የሚገርመው ከተፈለፈሉ በኋላ ጫጭቶች እናቲቱ ሄዳ ምግብ ለቃቅማ እስክትመጣ ድረስ አባት ይጠብቃል ወይ አባት ይጠብቃል። ከዚያ ሴቷ ስትመጣ እናቲቱ ስትመጣ አባት ደግሞ ይሄዳል ለስራው ደግሞ ለምግብ እንትን ይሄዳል። እናት ያመጣችውን ትመግባለች ለልጆች። እንደገና ደግሞ አባት ሲመጣ ደግሞ እናት ደግሞ ለስራ ደለ እንደዚህ አድርገው አሳድገው መጨረሻ በረው ሄዱ። ከዚያ በኋላ ማለት አለች። አይገርማችሁም? በረው ሄዱ። እንግዲህ ተመልከቱ የሀገር መሪዎች የአገር መሪዎች መሪ ሲሆኑ መሪነትን ከፈለጓል፣ መሪነትን ከወደዷል። በቀጥታ የወፋና ኃላፊነት እንደሚሰማት ለጫጩቶቿ ለዚያ መሪ ህዝቡ ጫጩት ነው። ለምን ያ መሪ ጉልበት አለው፣ ጦር አለው፣ ስልጣን አለው፣ ሀምባ ባይኖረው ለምኑ እንኳን ለህዝቡ ኃላፊነት አለው ህዝቡ ጫጭፍ ነው ለሱ ስለዚህ ቢችል የእሱን ያለውን የውስጡን አውቅቶ የባንኩን የግሉን አውቅቶ ለህዝቡ ለራበው ህዝብ ካልቻለ ደግሞ እንደ እንደ ወፎች ለማምኖ ለጣቅሞ ለመምር የሚያደርጓሉ እንደገና ደግሞ እንኳን ሊመግቡ ከጫጩቶች ሆ ያለውን ደግሞ አውጥተው የሚበሉ መሪዎች አሉ። የእኛ መሪዎች እንደሚመግቡ ሳይሆን ከልጆቻቸው ከጫጩቶች አውጥተው እንደሚበሉ። ቤተ ክርስቲያን እውነት ብትናገር እንደ ቅድሙ ራስ እንዳይሆን ራሳችን ሲታመም እንሸሽዳለን። ይሄ ነው የራያ አንድ ሆነህ በሽታውን መናገር አለ በሽታውን ያልተናገረ መድሀኒት አያገኝም ምን ይደግ ሌላ ነገራችሁ ይያገር እናንተም አይታችሁ ይሆናል በቴሌቪዥን በቴሌቪዥን አይታችሁ ይሆናል ይሄ ምንድን ነው ዲስከቨሪ ቻናል የሚባል የዲስከቨሪ እዚያ ታምን ታንያው ወጥንጭ ብዙ ሳይሆን ለምን የተሳሰሰ ምንጭ እንደዚህ ምንም ነገር ተቆጥረን አንዲት አሞራ በረሃ ላይ ሐይቅ አጠገብ ነው። በረሃ ነው። እንደው ምንም ጥግ የሌለው ነገር ነው። ያ እንትን የመደመደችበት እዚያ ላይ እንቁላል ጥላ ጫጩቶችን ትሰለፍላለች። ጫጩቶችን በፍቶቿ ታሞጣለች እንደምታውቁ መመገብ ብቻ ሳይሆን ታሞጣለች። ከለታ ታንከን የሚገርም ነገር ነው። ጅብ ጫጩቶቿን ሊበላ መጣ። አይታቸዋል ። ጅብ ጫጩቶቿን ሊበላባት መጣ። የሚገርም ነገር ነው። ጭንቅላቷ ትንሽ ነው ስላት፣ ተመስገን በዛች ትንሽ ጭንቅላት እንዴት አይነት ጥበብ እንዳስቀመጠ እግዚአብሔር። ዶሮ ስትታረድ ድሮ እኔም ምንም አይመስለኝም ነበር። ከዚያ ወዲህ ዶሮ እንድትታረድ ማየትም አልፈልግም፣ ከእኔ የበለጠ አስተሳሰብ ስላለ። በፊት ግን ምንም አትመስለኝም ነበር። በኋላ ጅቡ ሲመጣ የሚገርም ነገር ነው። በምን ቋንቋ እንደተነጋገረቻቸው እንዴት እንደተግባቡ አላውቅም። ጅቡ ሲመጣ በቀጥታ እናቱ ወደ ጅቡ ወደ ጅቡ፣ ጫጩቶች ወደ ሀይቁ ሄዱ። ሀይቁ የበቀለ ሳር አለ። ወደ ሀይቁ የሄዱት እዚያ በቀለው ሳር ሊደበቁ እኔ እንኳንና የዶሮ ጫጩት! የላሞች የበጎች፣ የፍየሎች እንኳን ግልገሎች፣ እንጎቶች፣ ፍጆች እናታቸውን ተከትለው ነው የሚወጡ እንጂ በችግር ጊዜ ከእናታቸው ተለይተው ራሳቸውን ለማዳር አላየሁም። ይህ ይገርም። እናቲቱ ወደ ጅቡ ሄደች፣ እነሱ ወደ ሀይሙ ሄዱ። እናቲቱ ወደ ጅቡ መሄድ ብቻ አደለም። እንዲያው አዳም፣ በጣም ይገርም ነው የእግዚአብሔር ድንቅሳ በቀጥታ ወደ እሱ እንደ ተጠጋች፣ ልክ ክንፏ የተሰበረባት መሰለችና አጠፍ አጠፍ የክንፍ የተሰበረበት አሞራ መብረር የሚያጠቀው አለ አይደለ? የዚያን አይነት አክሽን አሳየች። ለጅ አሀ ምንጫጭት ያፈላልገኛል፣ ትልቁን እሷን አገኘኝ ትልቋን አለና ያገኘው ስላ ብር ስለታስወድቃለች፣ ጫጭቶቿ ወደ ሄዱበት አለ፣ ወደ ሌላ አቅጣጫ ወደ ሌላ ሀገር አዲስ ሄዳ ትወድቃለች። መብረር እኮ ትችል ነበር። ዘዴውን ተመልከቱ። ከሷ ነው። አሁንም ብር ተወድቃለች። ልክ ክንፏ የተሰበረበት ነበር። አሁን የጂም ቫይብሮ ይቻሞራ ክንፏ ስለተሰበረ አለቃ ተባለና መከታተል ጀመረ። የቆንጃት ተጨምረዋለች። እንደዚያ እያደረገች ውሃ ውስጥ ያያጁያያችሁ ሰዎች ልክ ነው። በሉ ባህሩ ውስጥ ጨመረችውና አሁንም የጅብ ሆድ ርወታል። እንደምታውቁት አሁንም እዚያ ባህሩ ውስጥም ያን አክሽን አሳየችው በደንብ ወደ መካከል ወደ ብዙ ርቀት ከገባ በኋላ በቀጥታ እሷንም ልጆቿንም በማያጠቃብ ሁኔታ አንደኛ አቅጣጫ ትቀይረዋለች። ሁለተኛ እሱም እንደምታ እንዳሸነፈችው ካረጋገጠች በኋላ ላ ሄድችና ከልጆቿ ጋር ተገናኘች። አያጂ ጆሮን ያራገፈ እሷን ዋውን ቆጦ ቆጦ ቆንጆ ነው። የአንዲት ሀገር መንግስት ለአንድ ህዝብ እና ጠላቱ ረሃብ ይሁን በሽታም ይሁን ጦርነት ይሁን እንዳይለያይ መለያየትም ይሁን የዘረኝነት ችግርም እንዳይገጥሞ ይሁን በአጠቃላይ የሚጎዳው የሚያጠፋው ነገር ይመጣ ኃላፊነት ስላለበት ቢያንስ ቢያንስ ከዚህ ቻሞራ ማነስ ስለነበ ስለሌለበት በግድ ያንን በጥበብ ማዳን አለበት። እንደ ጫጩት የተቆጠረው እሱን ብቻ ነው ተስፋ የሚያደርገው ያ ህዝብ። እነዚህ ጫጩቶች ሌላ ተስፋ የላቸው። ያን እንደዚያ ነው ማዳን እኔ እንደሚገባል። ሙሴ እስራኤልን እየመራ ሄድ እስራኤል አስቀየሙት፣ ተማረረ፣ እግዚአብሔርም ተበሳጨ። ምን አለው ሙሴ ሙሴ በሌላ ህዝብ ላይ እሾመሃለሁ ይህ ደንዳና ልብ ክፉ ስለሆነ ላጠፋው ነኝ። አንተን በሌላ ህዝብ ላይ እሾመሃለሁ አለ። ምንድን ነው ያለው ሙሴ? እግዚአብሔር ምን ቢያሳዝነኝ ከአንተ ይልቅ እኔን አሳዝኖኛል፣ አስመርሮኛል። ግን ሁል ጊዜ ኃጢአት፣ ክፋት በህዝብ ላይ ነው ምህረት ባክ ይቀርታል ባይ ከዚህ ሙሉ ጋር ለወዳጆች ለአብርሃም፣ ለኢሳቅ፣ ለያዕቆ ለገባህላቸው ቃል ስትል ይቅር በል። ይቅር የማትል ከሆነ ህዝቤ ጠፍቶ እኔ በሌላ ህዝብ ላይ ከምሽው መጀመሪያ እኔን ከህይወት መጣ ይልልኝ ነው። ይሄ ነው። አያችሁ መሪ ማለት እንደዚህ አመራር ማለት እንዴት። የአሁኖቹ የኛ መሪዎች ግን እንኳን ረሃብም ይሁን መለያየትም ይሁን ሌላም ሌላም በሽታም ይሁን ጦርነትም ይሁን ከመጣባቸው ጅብ ሆኖ ከመጣባቸው አደጋ በጥበብ አጣጫ ቀያይሮ ማዳኑ ቀርቶ ተመለከቱ ማዳኑ ቀረና ራሱ ጅሙ ነው በላቸው። ራሱ ጅሙ ነው በላቸው። የሚያሳዝን ነገር የራሱ በሽታ ማጋለጥ ጥሩ ድንጋይ ለሚወረውር ህዝብ፣ እንዴት ዲሞክራሲን ያወጀ መንግስት፣ እንዴት እናትን ከልጅ ነጥሮ ሕፃናት ልጆችን ከእናት እየነጠለ የገደለ ሄሮድስ በታሪክ አለ። እናትን ከህጻን ልጅ ለይቶ የገደለ ግን በታሪክ የመጀመሪያ ሆነ። እናት ልጄ እያለች እያለቀሰች፣ እናትን ለይቶ መምታት የሚያሳዝን ነው። ጅብ ሆነብን። በገንዘብ ጅብ፣ በስልጣን ጅብ፣ በነገር ሁሉ ጅቦች ሆነብን መሪዎቻችን። ማዳ ነው። ይቅር ራሳቸው እጅ በሆነው ካልሆነ ካልሆነ የማያድነው ከሆነ እንዳሞራው አበሮ ይልሻል እግዚአብሔር ሌላ ክንፍ ያለው ይሰጣቸው። በጣም የሚገርማችሁ ደግሞ በጣም የሚገርማችሁ ይኸውላችሁ ይሄ እጅ በሆነው ነው የበላቸው። ደግሞ የቤተ ክርስቲያኗ ኃላፊዎች ደግሞ የዛች ሀገር ሕዝብ በተለይ የኢትዮጵያ ሕዝብ አገሬ አገሬ የሚለው የሚንገበገበው ክርስቲያኑ፣ የሃይማኖት አባቶች ለምዕመናን እንደ እናት ናቸው። እንደዛች እናት አሞራ ናቸው። ምዕመናን ጫጩቶች ናቸው። ጫጩቶች ናቸው። ከአባቶች ብዙ የሚፈልጉት ነገር አለ። የረዴት ክንፋቸውን ይፈልጋሉ፣ ጸሎታቸውን ይፈልጋሉ፣ አጽናኝነታቸውን ይፈልጋሉ፣ ሲገፉ ለምን የሚል ይፈልጋሉ። ይቻ ሞራ አቅጣጫ ቀይራ ጂቡን አቅጣጫ አስቀይራ ቀይራ ስታልን ጫጩቶቿን የኛ አባቶች ግን ምንም ጅብ ሆነው ባይበሉ ጅብ ሲበላ እያሉ ነበር። በኃይለ ሥላሴ ጊዜ በኃይለ ሥላሴ ጊዜ ምዕመናን ቢያቆርቡ ንጉሱ ጥላ ይሆኑ ነው። በደርግም ጊዜ ምዕመናን ቢያቆርቡ መንግስቱ ማስፈራሪያ ማጥራራ ይሆናል። ለምን ለቤተ ክርስቲያኗ በተለይ ፓፓሳት ደመወዝ የሚከፍል እሱ ነው። የከፍተኛ ባለስልጣናት ደመወዝ የሚከፍል እሱ ነው። ለምን ንብረቷ አመት ስለሆነ ስለነበር፣ በዚያ ምክንያት እሱ ነበር ሥራ አስኪያጅ ያከብርሱ በዚህ ምክንያት ትስስር ዝምድና ስላላቸው፣ እንደውም ምዕመናን ቢያኮርፉ መጠለያ መሸሸያ አላቸው፣ አባቶች ነበራቸው። አሁን ግን ያሁኑ ግብፅ ነው ንብረት ማለት ነው። ብራስ ያይ ምን እናንተ እንደዛ በምጉር ነው እንጂ በግድ የሆነ ነገር የለም። ሌላው ደግሞ የፓፕየ መንግስት ስለሆነ መውልቁም አይቀርም። የዲሞክራሲ ሀገር ስለሆነ አድርገው በዛች ሀገር ላይ ፕሮቴስታንቱ ሊቀመጥ ይችላል። በዛች ሀገር ላይ ፓብሊኩ ሊቀመጥ ይችላል። በዛች ሀገር ላይ እስላሙ ሊቀመጥ ይችላል። ግብፅ በክርስቲያኖች የምትመራ ሀገር ነው የነበረችው። አሁን ግን በሽሬ የሚፈጠር ዘመን ነው በእስላም ሰዎች ነው ጊዜ ተካያያሪ አይናችን እያየን። ስለዚህ ከአሁን በኋላ ቤተ ክርስቲያኗ መሪዎችን መጠለያ ይሆንኛል ማለት ውሸቱ። እንዲያውም እንደሚገምጠው ከአሁን በኋላ የሚሾሙት መሪዎች ከክርስትና ውጭ ከወጡ እንዲያውም ተፈታኝ ሊሆን ይችላሉ። አስተዋይ ካልሆኑ፣ አድላዊነትን የጠሉ ካልሆኑ ተፈታኝ ሊሆኑ ይችላሉ። ምክንያቱም ሁሉ ሲም ይጾታታል። ለዚህ እድሉ ከዚህ ጊዜ ጀምሮ ይህ ቤተክርስቲያን እነዚህ አባቶች ሲኖዶስ ምን በለው በምዕመናን ልቡና ላይ ካልቆሙ፣ በክርስቶስ የደም መሰረትነት ተመስርተው በምእመናን ልቡና ውስጥ መጠለል ካልቻሉ፣ ካልቻልን ከምዕመናን ጋር የአንድ ሳንቲም ሁለት መልክ ካልሆን ምን እንደምንሆን እንደሚሆን መጨረሻችን አያውቅም። ከመንጋው ጋር ከተጣለን ለመንጋው ደርሳ ከሌለን መጨረሻችን ነው። ስለዚህ ዝም ማለታቸው የሚያሳዝን እኔ ከሁሉ ነገር ያስገረመኝ ይሁን ዓለም ፈንጫጫ ባለፈው በፊተኛው ሰልፍ ላይ በሞት ደማቸው በፈሰሰው ኢትዮጵያውያን የተባበሩት ዓለም አብያተ ክርስቲያናት ማንኛውም ፈንጫጩ ፈንጫጩ ፈንጫጩ ሁሉም ዓለም ሁሉ ፈንጫጫ። እሷ ዝም አለች። ሌላው ቆርቶ ሌሎችም ዝም አሉ። የተቸገራቸው እነሱ። አገሬ አገሬ የምትል እሷ ናት። ስለ ሀገርም የሚያገባ እሷ ናት። ከደግሞ ሀገር ተባሏል፣ ግን ማንም ያገር ነገር ሀገር የምትኖር ነው። ቤተክርስቲያን የምትኖር ነው። ስለዚህ ዝም አለች። መልካም ጥሩ ፈርታ ይሆናል። ዝም ብሎ በመስቀል አደባባይ ተሰደብን ብላ ተሰደቡ መግለጫ ወይላው ሁሉ ማለቻው ደምት ወስ ብቻን ተሰደቡ ብላ ግብ ግር ከተው ለምን አንተሰደብም? ጌታ አልተሰደበም ወይ? ለምን አንገረፍም? አልተገረፈም ወይ? አትንኩን ተብሎ መግለጫ ነገር የለም። በመንጋ ላይ መግለጫ የለም። ስለዚህ ይህ በጣም የሚያሳየው ምንድን ነው? ጭንቀት ነው። የአላቅም መጨነቅ ነው። ምንድን ነው ጭንቀቱ? ለስልጣን መጨነቅን፣ ለክብር መጨነቅን ከተፈቀለልን አምላክ ከጠራነ ይልቅ ለመንግስት ፖለቲካ መጨነቅና ማሰብን ነው የሚያሳ በጣም የሚያሳዝናችሁ ነገር በጣም የሚያሳዝናችሁ ነገር ይሁን አገር ቤት ይሁን ይተኝ ዘፈለ

ህዝቡን እንደ ጸባዩ የመያዝ ጥበብ ነው። ካህናቱም ህዝቡን እንደ ጸባዩ የመያዝ ጥበብ ነው። በምንችለው ለማንተባኮን ሞክር። በምንችለው የምንችለውን እያደረግን ሞክር። አሁን ምን ያደረጉ? ሳራት ኪሎ እያሰለጠኑ ላኩት። በሃይማኖት አስመስለው ለስርዓት ተቆርቋሪ መስለው በነጠላ ተሸፍነው በብዙና በሰይጣናዊ ትህትና ተከናንበው ሰው መስለው አማኞች መስለው፣ አቡነ ገሌኮ እንዲህ ናቸው። አባ ገሌኮ አጣማጉ ብሏል። እንትን አኮነ ጫማጉ ብሏል። አባ ገሌኮ ሴትኩራዋዋት ግባ ብሏል። አንደኛ ውሸት ኃጢአት ነው። ያልተባለ ነገር መናገር ኃጢአት ነው። ክርስቲያኖች ቢሆኑ ኖሮ አይዋሹም። ስለዚህ ይህ ህዝብ ደግሞ በባህሉ

ላስቬጋስ፣ እኔ ራሴ ነው የምነግራችሁ፣ ሶስት ሰዎችን እዤ ነው ቅዳሴ የጀመርበት የቁማር ሀገር ስለሆነ አስቸጋሪ ሀገር ስለሆነ ጠፍተው እንዳይቀሩብን በሚል ከሎስ አንጀለስ በየሳምንቱ በመኪና በአውሮፕላን እየተበላለን፣ እግዚአብሔር ይመስገን ራሳቸውን ቻሉብን። ህግ እንኳን ሲያወጡ እኛ እንዳንደርስባቸው አድርጋችሁ እነሱ በጀ አንደርስባችሁ ለመቀደስ ብቻ ነው ብለን እግዚአብሔር ቸር ነው። ከተጠናከሩ በኋላ ካህላት መጡ። ራሳቸውን ቻሉ። ምን የመሰለ ቦታ አገኙ። ምን የመሰለ ህንፃ አገኙ። ክርስትናው ፍታሉ ሰሩ፣ ራሳቸውን ቻሉ፣ አደጉ። አሁን እንደዚህ ሰልጥ ነው የመጡ ቀስ ብለው በደመን አለ። ከዚያ በኋላ በሁለት ሳይ ኮንዲ ነው አቡነ ገሌ ኮንዲ ናቸው። አንደኛ አባቱ አንተ ያሉ የሚታደው በአለም ታሪክ ውስጥ የሌሉ

ቤተክርስቲያኑን መቆጣጠር ሲያነሳቸው ለብቻ ሄደው ከፈሉ ከፈሉና፣ በቀጥታ የአዲስ አበባውን ተወካይ ባርክልናል። ኮሎራዶ ከፈሉና፣ በቀጥታ የአዲስ አበባውን ተወካይ ባርክልናል። ልክ በተመሳሳይ ሳንሆዜ በወር ሀያ ስድስት ሺህ ምናምን ነው ሞርጌ ቢሰሩ የተገዛው ህንጻ ሌላ። እሱም እግዚአብሔር በምስ ጥረት ነው። በምስ ደካም ነው። እግዚአብሔር ርስ የሆነው የምችለው ነው። ዛ ግ ቀጥለውን ትናንትና መጡና ልክ በተመሳሳይ ሁኔታ ከፈሉ። ሲያትን ሄደው እንደዚሁ ደግሞ የያዙት ፈሊጥ ደግሞ ምንድን ነው? እንዴት ወደ እናት ቤተክርስቲያን ነው መከላቀል ያለብን? በአንድ ሲኖዶስ ነው መሆን ያለብን። ጠፍቶን ነው የእነሱ ያህል ማናስብ ሆነን ነው ለዚች ለእናት ቤተክርስቲያን ከእኛ ይልቅ እሷ እነሱ አስበው። አንድ በሽተኛ ሳል እንትና ካሊ ውስጥ አሁን ጉንፋን ነው ለነገሩ ያዘው መመርመርና ታንም ማውጣት አልፈለገም። በኋላ ዶክተር አንድ ቀን ዶክተሩን አገኘና ሽንገር ነገር ዶክተሩን አገኘና፣ ዶክተር ገሌ አየ ጉንፋን ሲይዝ ምንድነ ምታደርገዋል? አያቸው እንዲህ እንዲህ እንዲህ ያደርጋለሁ እዚ ነው መድኒት ሚወስጥ ነው ጉንፋን ትይዝ ምንድን ነው የምታደርገዋት? ዶክተሩ ደግሞ ብልጥ ነው፣ ገብቶታል። ሊዳ ተሰም አሁን ደግሞ ጠየቀው፣ ዶክተር ጌ ላ ጉንፋን ትይዝ ምንድን ነው የምታደርገው? እስላለሁ እስላለሁ። በሳል የሚያልቅ ከሆነ ነገር እንደዚህ ነው። አሁን ብልጥ በብልጥ አይንምስ ከገካ ተሰናል። አይሆንም ልላችሁ የፈለኩት እግዚአብሔር የፖለቲካውን ችግር እስኪፈታው ድረስ እግዚአብሔር የቤተክርስቲያናን ችግር እስኪፈታ ድረስ የገደብነውን ውሃ እንደ ገደብ ቆይ ምን አለበት መበታተሙ ጥቅሙ ምንድን ነው መለያየቱ ጥቅሙ ምንድን ነው እንደገና መሰነጣጠቁ ጥቅሙ ምንድን ነው እውነት ይሄ ክርስትና ነው ወይ ያን የሚያደርገው ምንድን ነው የአራት ኪሎ ማዳኑ ቢቀር ጥበቡ ቢቀር እንደገና በሰው ሀገር የተሰባሰብ ነው። ለዚህ ለባዘነ ሕዝብ፣ ለዚህ ለተቀነጠ ሕዝብ፣ ለዚህ አልቃሻ ሕዝብ፣ ለዚህ ሆን በቤተ ክርስቲያን እንኳን አንድ ሆኖ እግዚአብሔርን እንዳያመሰግን አንድ ሆኖ ለአገሩ ለሕዝቡ ለወገኑ እንዳይጮህ አንድ ሆኖ ማድረግ ያለበትን እንዳያደርግ ይበታተን ጀመር። ይበታት ነው። እንዲሁም እኛ ለቤተ ክርስቲያናችን የማናስብ እነሱ የሚያስቡ፣ እኛ ለተዋህዶ ደግሞ የማናስብ እነሱ የሚያስቡ። የሚያሳዝን ነው። ልለው የፈለጉት ምንድን ነው? እሺ ሰው ሰጃ ያለው እዚህ እንኳን ህዝብ ማኩሪያና ማልቀሻ ቦታ እንዳያገኝ እንዲህ ደግሞ የሚያ ይህ ከባድ ከአሞራ ቦታችን ይሄ ከአሞራ በላይ ከዛ ስድስት ጭንቅላት ካላት ከወቋ በታች። ስለዚህ በለጡ ቃሉ ግን የሚለው ምንድን ነው? አንትሙ ፈድባደት ይሄ እየተወቁ እናንተ ትበልጣላችሁ ነበር ያለ። ከእንስሳት ከአይዋት እነሱ በለሉ የሚያፈሱ። ሌላው ጅቦችን ውሰዱ፣ ጅቦችን ውሰዱ። አሁን ጅቦች ምግብ ሲያገኙ በገጠሩ የምታውቁ አንድ ጅብ ምግብ ካገኘ ስጋ ካገኘ ብቻውን አይበላ ነው። ና አግኝቻለሁ፣ አብረን እንብላ ነው። አብረን እንብላን ይባያችሁ። አብረን እንብላ ና፣ ወንድሙ ከእጅ የበለጠ ሆዳ። ምን አለ ወንድሙን ና አብረን እንብላ ብሎ ታርፈኔ ይበላ። የአገራችን መሪዎች፣ አንዳንድ ነጋዴዎች፣ አንዳንድ ባለስልጣኖች ህዝባቸው እየተራበ ብቻቸውን መብላት ጀመሩ። ይሄ ምንድን ነው? ከዚህ ማለት ነው ከእጅም ማነስ ነው፣ ክርስቲያኖች። ስለዚህ አሁን ይሄን ሁሉ ያመጣሁት ለምንድን ነው? እኛ ከሁሉም በላይ ይገባል። እኛ አንድ ከሆነ እኛ ከተባበረ መሪዎች ራሳቸው ራሳቸው የሆነው መሪ ያልከፋ ራስ የሆኑ መሪዎች ሲያጠፉ ሲታመሙ ታማችኋል ብለን ለማጋለም ከቻልን አንድ ሆነን እነሱም በሽታቸው ይገለጥላቸዋል። እኛም ደግሞ አንድ ሆነን ስንጮህ መድኃኒታቸውን እናገኛለን። እግዚአብሔር ከእኛ ጋር ይሆናል። ስለዚህ እንስሳት አይብለቱን። አሞራዎች የተለያዩ ነጩም፣ ጥቁሩም በቅርጽ በማንኛውም የተለያዩ አንድ ላይ ይኖራሉ። አንድ ላይ እንኖር። ጅቦች ያገኙትን ተጠራርተው ይበላሉ። አብረን እንብላል። ተኩላን ውሰዱ። ከተኩላ እንግዲህ የባሰ ክፉ የለም። ተኩላዎች አንድ ሆነው ነው ዝሆንን የሚ አንድ ሆነው ነው አንመሳን ያህል ያራውን እሱን የሚያሸንፉ ከተኩላዴትና ተኩላዎች አንድ ሆነው ነው ጠላታቸውን የሚያሸንፉት። ህብረታቸው ይ እንዴት ከተኩላ እናንታለ ስለዚህ አንድ ሆነን አንድ ሆነን የራሳችን በሽታ ማጋለት አለ አንድ የሆነ የራሳችን በሽታ ማጋለጥ አለ። አሁንም እንደሰማሁት ከሆነ እንደሰማሁት ከሆነ ማክሰኞ ሰልፍ አለ ተብሏል። ሰምን ኤኤም መስለኝ በሬዲዮ እንደሰማሁት ልክ በቤተ ክርስቲያን እንደምንጫው እዚያ ሄደን ደግሞ መጮ አይነብን አንትሙሰ ፈድፋደ ትሄይ ትጎሙ አንተሙ ፈድፋደ እናንተ ትበልጧቸዋላችሁ ተብለን ነበር። እኛን የሃይማኖት መሪዎችን፣ እነማንን ምዕመናንን፣ ህዝብን ክህነት የሌላቸው ምእመናንን ትበልጧቸዋላችሁ ተብለን ነበር። ነገር ግን ብርቱካን በለጠችን። ብርቱካን ነው የምትባለች፣ ሄሮ የተባለችው ብርቱካን ነው የምትባለው። ብርቱካን በለጠችን። ሁለተኛዋ ዳግማዊ ጣይቱ ብርቱካን በለጠችን። ተጠልላ ነበር አለ፣ ኤምባሲ ሄዳ የለም። ከዚህ ጋር ደግሞ ወጣለች። ምን በለጡን? እንደሰማሁት ከሆነ የታሰሩት ሰዎች እኮ ዶክተሮች ናቸው፣ ሀብታሞች ናቸው፣ ዶላር ይቆጥራሉ፣ የፈለጉትን ነገር ማድረግ ይችላሉ። የጎደለባቸው ነገር የለም። ነገር ግን እብራውያን አስራ አንድ ላይ ምን ይላል መሰላችሁ? ሙሴ የፈርዖን የኔ ልጅ ተብሎ በቤተ መንግስት ነው ያደገው። ሁሉም ግን የህዝቡን የእስራኤልን መከራ አየ። የህዝቡን የእስራኤልን መከራ ካየ በኋላ ይላል ወንጀሉ ይሄዱ የፈሮን የልጅ ልጅ ተብሎ እንዳይጠራ በእምነት እምቢ አለ። የፈሮን የልጅ ልጅ ተብሎ እንዳይጠራ በእምነት እምቢ አለ። ምክንያቱም ከፈሮን ቤተ መንግስት ተርታ ደስታ ይልቅ ከእግዚአብሔር ህዝብ ጋር፣ ከወገኖቹ ጋር መከራ መከበልን መርቋልና ሆነ ሰሰ ነገር

ለምን እናንተ ነፃነት አላችሁ፣ ነፃነት አላችሁ፣ ብሮ አላችሁ፣ ሁሉም ነገር አላችሁ። አንድ ሆናችሁ እራስ ራሳችሁ አማኑ

እስከ አለመ መለያየቱ እስከ አንድነት መዘታተኑ እስከ መተባበር መራራቁ እስከ አንድነት መገነጣጠሉ እስከ አለመገነጣጠል ብሎ ሕግ ያወጣል እንጂ እስከ መገነጠር ብሎ ሆን ይሄ ነው ባላው ግን የእናንተ ፖለቲካ እስከ መገንጠል ማለት እኮ ተደራደው ማለት ማቋረጫ የሌለው ማብጫ የሌለው ጦርነት ፍጠር ማለት ነው። ብዙ ቋንቋ ብዙ ቋንቋ ያን ብዙ ቋንቋ ብዙ ቋንቋ ብዙ ቋንቋ ያላት ሀገር፣ ብዙ ጎሳ ያላት ሀገር፣ ብዙ ቀለም ያላት ሀገር፣ በብዙ ባህል ያላት ሀገር ባህላቸው የተለያየውን አንድ የሚያደርጉበት

በጣም የሚገርም ነገር ነው። የራሻው ውሻ ማነው? የራሻው የአሜሪካ ውሻ ምናለው? የራሻው እንደው የበላው ባይስማማ ማማ ምን ትሆናለን እናንተ? የራሳችሁ የበላችሁ ባይስማማችሁ ምን እንደምታደርጉ ይሉ። አይ እንደው እንዳለ ነው አንተ እኛ

ድንገት ግጅማል ድንገት ጅብ ከሰውላይ የሚጣሉበት እኛ የምንታላበት ነገር ይኖራል። በአሁኑ ሰዓት የማየው سرجری آن... کر <coughs>

ለዛ ይታያል። ይ የሚያስበላት እግዚአብሔር ስለሆነ፣ እግዚአብሔር ግን የምንችለውን እናድርግ ለማለት ነው። हम जी तो फॉलो करो और आपका ज्ञान यह जो मुझे दे और नु मतलब अंतुपुत्र परिवार है ये जो शिव को ज्ञान का दाता कौन पंकज बच्चन की माता फज जाने इन माता एग्जाम में नजर कैसे लगता है कब तक तरक डालो का नहीं था खबर समाज समाज समाज महा खबर सालों खो याद यानी याद आज या